በቅርብ እናውቃቸዋለን የሚሉ ወገኖች ክንፈ ደፋር ነው፣ ምንም የማይሞክረው ነገር የለም ሲሉ ሰውየው አዲስ ነገርን ለማወቅ ያላቸውን ጉጉትና ለፈጠራ ስራዎች ያላቸውን ጽኑ ፍላጎት ሲመሰክሩ ይደመጣሉ። በአንጻሩ ደግሞ የሰውየውን ቁጡነትና ኃይለኛነት በመጥቀስ ቆራጥና ጀግና እያሉ የውዳሴ ካባዎችን ሲደርቡላቸው ይሰማል። እነዚህ ሁለት የተቃራኒ ባህርያቸው ደግሞ ከልጅነት እድሜያቸው ጀምሮ እስከ ህወሓት ታጋይነት ዘመናቸው የዳበሯቸው ባህርያት ሳይሆኑ እንዳልቀሩ የሚናገሩ አሉ። የዚህ ድርብ ባህርያት ባለቤት ደግሞ በሀገሪቱ ውስጥ በግዙፍነቱና በሀብቱ ጡንቻ ተወዳዳሪ የሌለውና በእንግሊዝኛው ምጻረ ቃል ሜቴክ በመባል የሚታወቀው የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ከምስረታው ጀምሮ የመሩት ሜጀር ጀነራል ክንፈ ዳኘው ናቸው። ተቋሙ በመከላከያ ሚኒስቴር ስር ሆኖ የጦሩ ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትሩ በበላይነት እንደሚመሩት የተቋቋመበት አዋጅ ቢገልጽም፣ አዋጁ ለጠቅላይ ሚኒስትሩ ከሰጠው የበላይነት ተቆጣጣሪነት ስልጣን ይልቅ የሜጀር ጀነራል ክንፈ ዳኘው ተጽዕኖ እንደሚበልጥ የተቋሙን አሰራር በቅርብ የሚያውቁ ሰዎች ይናገራሉ። ይህ ድርጅት በመከላከያ ሚኒስቴር ስር የብረታ ብረት ምህንድስና ይሠሩ የነበሩና ሌሎች ከፕራይቬታይዜሽን ኤጀንሲ የተላለፉለትን የልማት ድርጅቶች በአንድ ተቋም ስር ለማስተዳደር እና ሀገራዊ አቅምን ለመፍጠር ተፈልጎ ነበር። በ በ2002 ዓ ም በአዋጅ የተቋቋመው በመንግስት የተመደቡለት 10 ቢሊዮን ብር መነሻ ካፒታል የተመሰረተው ኮርፖሬሽኑ የካፒታል አቅሙንና የሚያስተዳድራቸውን አምራች ድርጅቶች ብዛት እየጨመረ እና ዓመታዊ ትርፉም ከጊዜ ወደ ጊዜ እያሻቀበ ስለመጣ ከድርጅቱ የሚወጡ መረጃዎች ያሳያሉ። ላብነት ያህልም ከሁለት ዓመት በፊት ዓመታዊ ትርፉ 17 ሚሊዮን ብር ያህል የነበረው ድርጅቱ በዓመቱ ማለትም በ2006 ዓ ም ትርፉን ወደ 300 ሚሊዮን ብር ማሳደጉን ሥራ አስኪያጁ ለፓርላማው ባቀረቡት ሪፖርት አስታውቀው ነበር። በአሁኑ ወቅት ጠቅላላ ካፒታል አቅሙም 30 ቢሊዮን ብር እንደደረሰም ይነገራል። ሲመሰረት አካባቢ ከ20 የማይበልጡ ንዑስ ድርጅቶችን ያስተዳደር የነበረው ኮርፖሬሽን በአሁኑ ወቅት 100 ያህል አምራች ድርጅቶችን ያስተዳድራል። ሜቴክ በቅርቡ በተጠናቀቀው የመጀመሪያው የእድገትና ትራንስፎርሜሽን እቅድ ቁልፍ ማስፈጸሚያ እንዲሆንና የሀገሪቱን ኢኮኖሚ በግንባር ቀደምትነት በመምራት ከግብርና ወደ ኢንዱስትሪ ኢኮኖሚ እንዲያሸጋግር ተስፋ ተጥሎበት ነበር። ሆኖም በመጀመሪያው የአምስት ዓመት እቅድ ግን የኢንዱስትሪው ዘርፍ ዋና አካል የሆነው የማኑፋክቸሪንግ ንዑስ ዘርፍ ቀድሞ የታለመለትን ግቦች ካላሳኩት ውስጥ ቀዳሚውን ስፍራ ስለመያዙ በመንግስት እየተነገረ ነው። የማኑፋክቸሪንግ ዘርፉን እንዲመራ ኃላፊነት ሲሰጠው፣ መቴክ የንዑስ ዘርፉን በማጎልበት ሀገሪቱን ተጠቃሚ ከማድረግ ይልቅ ራሱን ከሚገባው በላይ እየለጠጠና እያገዘፈ ስለመሄዱ ግልጽ እየሆነ መጥቷል። በተጨማሪም ለሀገር ውስጥ ባለሙያዎች እንደ ልህቀት ማዕከል እና የቴክኖሎጂ ሽግግር ማዕከል ለማድረግ ታስቦ እንደ ተቋቋመም ይታወቃል። በኢኮኖሚው ረገድም ከውጭ ሀገር በብዙ ዶላር እየተገዙ የሚገቡ እቃዎችን በሀገር ውስጥ በማምረት የውጭ ምንዛሬን ማስቀረትና የሀገር ውስጥ የማምረት አቅምን ለማጎልበት ታስቦም የተቋቋመ ነበር። መንግስትም በሀገሪቱ ባለሁለት አሀዝ ኢኮኖሚ ዕድገት ውስጥም የሜቴክ ሚና እንዳለበትና ለብዙ ዜጎችም የስራ ዕድል ፈጥሯል በማለት ይኩራራበታል። በሀገር ገጽታ ግንባታ ረገድም መንግስት ሜቴክን እንደ ቱሪዝም መዳረሻ ወስዶ በተደጋጋሚ ሲያስጎበኘው ይስተዋላል። ባለፈው አንድ ዓመት ብቻ የኡጋንዳውን ፕሬዚዳንት ዮወሪ ሙሴቬኒን፣ የሩዋንዳው ፕሬዚዳንት ፖል ካጋሜን ጨምሮ የተለያዩ አገር ዲፕሎማቶችን፣ የፓርላማ አባላትን እንዲሁም የውጭ አገር ጋዜጠኞችን በቢሾፍቱና በተለያዩ ቦታዎች የሚገኙ ኢንዱስትሪዎቹና ፋብሪካዎችን በተደጋጋሚ ሲያስጎበኝ ታይቷል። በአንጻሩ ግን በመንግሥት ውዳሴ የድናናቆት የሚጎርፍለት ኮርፖሬሽኑ በምርቶቹ ጥራት፣ በህጋዊ አመሰራራቱና ተጠያቂነቱ ዙሪያ ብዙ ትችቶችና ወቀሳዎች የሚሰነዘሩበታል። ለመንግስት አዎንታዊ አመለካከት ያላቸው አስተያየት ሰጪዎች ሳይቀሩ ሜቴክ ከአቅሙ በላይ ውጦ እያኘከ ያለ መሆኑን የሚከራከሩት ታላላቅ የመንግስት ፕሮጀክቶችን ለመስራት ከተረከበ በኋላ በጊዜ ገደብ ማስረከብ ያለመቻሉንና የሥራዎቹም ጥራት መጓደሎችን በማንሳት ነው። ተጠናቀቀው የእድገትና የትራንስፎርሜሽን እቅድ ለመንግስት አስር የስኳር ፋብሪካ ልማት ፕሮጀክቶችን ለመገንባት ቢዋዋልም አንዳቸውንም ሳያጠናቅቅ የእቅዱ ዘመን ተጠናቋል። በእርግጥ መንግስት ለእነዚህ ፕሮጀክቶች መገንቢያ የውጭ ብድሮችን ባሰበው መጠን አለማግኘቱ አንዱ ችግር ቢሆንም ሜቴክ ብድር የተገኘላቸውን ፕሮጀክቶች ማጠናቀቅ ሳይችል ቀርቷል። በደቡብ ኢትዮጵያ ኦሞ ሸለቆ ሊገነቡ ከታሰቡት አምስት የኩራዝ ስኳር ፕሮጀክቶች መካከል ሜቴክ አንዱን ብቻ ለማጠናቀቅ መቃረቡን የገለጸው ገና በቅርቡ ነበር። የገጠመውን የአቅም ውስንነት ግምት ውስጥ በማስገባት ኩራዝ ሁለት እና ኩራዝ ሶስት የተባሉትን ሁለት ፋብሪካዎች በቅርቡ ከሜቴክ ተነጥቀው ለቻይና ኩባንያዎች ተሰጥተዋል። በተመሳሳይም በደቡብ ምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ በሆነ ወጪ የድንጋይ ክሰልና ማዳበሪያ ፋብሪካዎችን ለመገንባት ቢረከብም በተዋዋለበት የጊዜ ገደብ ሳያጠናቀቃቸው በርካታ ወራት ነጉደዋል። በሌላ በኩልም ሜቴክ ለአዲስ አበባ ከተማ መስተዳደር ለሕዝብ ትራንስፖርት የሚያገለግሉ ከ500 በላይ አውቶቡሶችን ገጣጥሞ ለማቅረብ ቢዋዋልም በተፈለገው ፍጥነት አጠናቆ ማቅረብ ባለመቻሉ አስተዳደሩ በቅርቡ ከውጭ ሀገር ተሽከርካሪዎችን ለማስገባት ውሳኔ ላይ መድረሱን ለማወቅ ተችሏል። በምርት ጥራት በኩልም የሚታዩ ችግሮች ኮርፖሬሽኑን ከመስተዳድሩ ጋር ውዝግብ ውስጥ ያስገባው ሲሆን በተለይ ለአንበሳ አውቶቡስ ድርጅት የገጣጠማቸው ተሽከርካሪዎች የፍሬን ችግሮች ያሉባቸው መሆናቸውን መስተዳድሩ ይወቅሳል። ሆኖም ግን የመቴክ ስራ አስኪያጅ ስለ ጉዳዩ ፓርላማ ውስጥ ሲጠየቁ በሰጡት መልስ እኛ የገጣጠምናቸው አውቶቡሶች የፍሬን ችግር የለባቸውም፣ ችግሩ ተሽከርካሪዎቹ ቀደም ሲያሽከረክሯቸው ከነበሩት የተለየ ቴክኖሎጂ ስላላቸው ብቻ የተፈጠረ ችግር ነው በማለት አስተባብለዋል። ይኸው ኮርፖሬሽን ከሚያከናውናቸው ትልልቅ ፕሮጀክቶች አንዱ የታላቁ ሕዳሴ ግድብ የኤሌክትሮ ሜካኒካል ስራዎች ተጠቃሽ ነው። ነገር ግን የግድቡን ግንባታ የሚያከናውነው የጣሊያኑ ሳሊኒ ኮንስትራክሽን በሜቴክ የስራ ፍጥነት ደስተኛ አለመሆኑን የዋዜማ ምንጮች ይገልጻሉ። ግድቡ በአሁኑ ወቅት ቢያንስ 700 ሜጋዋት ኃይል ማመንጨት እንደነበረበትም በእቅዱ ቢቀመጥም እቅዱ ላለመሳካቱ ሳሊኒ ሜቴክን ተጠያቂ እንደሚያደርግ ምንጮቻችን ይጠቁማሉ። የጥራት ችግር ኮርፖሬሽኑን ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጋርም ውዝግብ ውስጥ ክቶት እንደነበር አይዘነጋም። ኤሌክትሪክ ኃይል ሜቴክ ባመረታቸው ትራንስፎርመሮች ላይ ከፍተኛ የጥራት ችግሮች እንዳሉባቸው ቢያነሳም ሜቴክ በበኩሉ ደንበኛዬ ያመረትኩትን ትራንስፎርመር ጥራት የመመርመር ብቃት የለውም በማለት ይከራከራል። ደንበኛዬ ለምርቱ ያወጣሁትን 380 ሚሊዮን ብር ይክፈለኝ ሲልም ከስ መስርቶ ጉዳዩ እስከ ፓርላማው አፈ ጉባኤና ጠቅላይ ሚኒስትር ጽህፈት ቤት ደርስ ደርሶ የነበረ ሲሆን መንግስትም ገንዘቡ ለሜቴክ እንዲከፈል ትዕዛዝ በመስጠቱ የተጠቀሰው ገንዘብ ተከፍሎታል። በሌላ በኩል መንግስት ለሜቴክ ከገደብ ያለፈ ድጋፍ ስለሚያደርግለት ብቻ ከምርት በፊት የቅድመ ገበያ አዋጭነት ጥናት፣ የምርት ተጠቃሚዎችን የመግዛት አቅምና ፍላጎት እንዲሁም በአመራረት በኩል ያሉበትን ችግሮች እንዳይቀርፍ እንቅፋት ሆኖበታል። ለምሳሌ ያህልም ሜቴክ ባለፉት ሁለት ዓመታት የአርሶ አደሮችን የማምረት አቅም ለማሳደግ ታስቦ በገፍ ብዙ ሺህ ትራክተሮችንና ባለ ሁለት ተሽከርካሪ ጎማ ያላቸውን የማርሻ መሳሪያዎችን አምርቶ ነበር። ነገር ግን የአብዛኛው አርሶ አደር አቅም አነስተኛ በመሆኑ ምርቶቹን ገዝቶ ለመጠቀም ውድ ስለሆነበት ኮርፖሬሽኑ ያምረታቸውን ወደ 20 ሺህ የሚጠጉ ትራክተሮች እና የማረሻ መሳሪያዎች በመጋዘን ለመቆየት መገደዱን ኃላፊዎቹ ሲገልጹ ይሰማሉ። የሜቴክስ ዘርፎች በመለጠጣቸው በግሉ ዘርፍም ላይም ጡንቻውን ማሳረፉ የሚጠቅሱ በርካቶች ናቸው። በተለይ በተሽከርካሪ መገጣጠምና መለዋወጫ እቃዎች ምርት ላይ ተሰማርተው የነበሩ የግል ኩባንያዎች ተጎጂዎች ነዋል። በተለይ በአገሪቱ በፌዴራልም ሆነ በክልል ደረጃ ያሉ የመንግስት ድርጅቶች የሜቴክን ተሽከርካሪዎች ብቻ እንዲገዙ በቀጥታና በተዘዋዋሪ እያስገደደ በመሆኑ የነፃ ገበያ ውድድሩን የጎዳው እንደሆነ ታዛቢዎች በአስረጅነት ያነሳሉ። ድርጅቱ ተሽከርካሪ ወይም ማሽነሪ ማምረቱ ቢበረታታም አነስተኛዋን ብሎን ሳይቀር በማምረት የጉልበት ሽሚያ ውስጥ ገብቷል በማለት ስማቸው እንዳይጠቀስ የፈለጉ አንድ ባለሀብት ሰሞኑን ለዋዜማ ሬዲዮ ገልጸዋል። በተጨማሪም የውጭ ምንዛሬን ለመቆጠብ እንዲያስችል ተብሎ ቢመሰረትም ሜቴክስ ስር የሰደደ የእውቀት ውስንነት ስለሚታይበት ከፍተኛ ገንዘብ በመክፈል ከውጭ ሀገራት ባለሙያዎችን ማስገባቱ ከሚነሱበት ትችቶች መካከል አንደኛው ነው። ከክፍያውም በላይ ሙያተኞቹ ቆይታቸውን አጠናቀው እስኪሄዱ ድረስ የሚወጣው የሆቴልና ተያያዥ ወጪዎች አሳሳቢ ሆኖበታል። ለዚህም ነበር ታላላቆቹን ኢምፔሪያልና ራቬራ ሆቴሎችን ለእንግዳ ማረፊያ እንዲሆኑ ከ200 ሚሊዮን ብር በላይ በሆነ ውጪ የገዛው። ሆኖም ግን ሆቴሎቹ ከሁለት ዓመት በላይ ስራ ፈተው ተቀምጠዋል። የኮርፖሬሽኑ የልማት ድርጅትነት ጥያቄ ውስጥ የሚከቱና የወታደራዊ ተቋምነቱን ብቻ የሚያሳዩ እውነታዎችም ፈጠው እየወጡ ነው። ለምሳሌ የሜቴክ ሰራተኞች ከጦር ሰራዊቱ የተውጣጡና በመከላከያ ሚኒስቴር ህግ ብቻ የሚተዳደሩ በመሆናቸው ከልማት ድርጅትነት ይልቅ ወታደራዊ ኢንዱስትሪነቱ እንደገዘፈ ያሳያል። በጉዳዩ ላይ በቅርቡ በፓርላማው ሳይቀር የኮርፖሬሽኑ ሰራተኞች በሀገሪቱ የሰራተኛ ህግ መሰረት ካልተዳደሩ የልማት ድርጅትነቱ ምኑ ላይ ነው የሚል ጥያቄ ለጄኔራል ክንፈ ቀርቦላቸው ነበር። እሳቸውም በሰጡት መልስ ተቋሙ የጦር መሳሪያን ጨምሮ ለሀገር ደህንነት መጠበቂያ አጋዥ መሳሪያዎችን የሚያመርት ተቋም ስለሆነ ሰራተኞችም ወታደሮች ናቸው፣ ስራው ደግሞ በባህሪው ከሀገር ደህንነት ጋር በቀጥታ የተያዘ በመሆኑ ሰራተኞቹን ከሠራተኛ አዋጁ ይልቅ በወታደራዊ ዲሲፕሊን መመራት ስላለበት ነው በማለት ተከራክረዋል። የሜቴክን የልማት ድርጅትነት ጥያቄ ውስጥ የሚያስገባው ሌላ ጉዳይ የቁጥጥርና ተጠያቂነት ስርዓቱ እንደሆነ የሚከራከሩ ወገኖችም አሉ። ለምሳሌ ማንኛውም ከመንግስት በጀት የሚመደብለት መስሪያ ቤት በአገሪቱ ህግ መሰረት በኦዲት በሥነ ምግባርና ጸረ ሙስና ህግ እንዲሁም በመንግስት ንብረት አስተዳደር አዋጅ ቁጥጥርና ክትትል እንደሚደረግበት ቢደነግግም ሜቴክ ግን ከዚህ ነፃ ነው። ሌላው አነጋጋሪ ጉዳይ ሜቴክ በየዓመቱ ከሚያስገባው ትርፍ ምንም አይነት ገንዘብ ወደ መንግስት ግምጃ ቤት አለማስገባቱ ነው። ሆኖም ግን በማንኛውም ጊዜ ሜቴክ ተጨማሪ በጀት ካስፈለገው በፓርላማው ተፈቅዶ ማግኘት እንዲችል በህግ ተፈቅዶለታል። በትርፋማ ስራ ለተሰማራ ድርጅት ይህንን መብት መፍቀድ ተቋማዊና ህጋዊ ተጠያቂነትን አደጋ ላይ እንደጣለው የሚያነሱ ባለሙያዎች በርካታ ናቸው። ለዚህም ይሆናል ሜቴክ በፈለገው ዘርፍ ሁሉ ለመሰማራት የቻለው። ከላይ በተነሱት አንገብጋቢ ጉዳዮች ዙሪያም ጠንከር ያለ ጥያቄ ሳይነሳበት እነሆ የ30 ቢሊዮን ብር ካፒታል ባለቤት መሆኑን በቅርቡ ይፋ አድርጓል። መንግሥትም ሜቴክ የአገር አላይንታ ስለመሆኑ ለህዝቡ መለፈፉን የሚያቋርጥ አይመስልም።